Voice of America ለውጡን ለማደናቀፍ ሌት ተቀን የሚደክሙ እኩያን አሉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ይህን ያስታወቁት የአፍሪካ ህብረት የመሪዎች ጉባኤ በሰላም መጠናቀቁን አስመልክተው ባወጡት የጽሑፍ መግለጫ ነው። እስክንድር ፍሬው አጠር ያለ ዘገባ አድርሶናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ያወጡት መግለጫ የኢትዮጵያ ህዝብ እንግዳ ተቀባይነት በድጋሚ መረጋገጡን በመግለጽ ምስጋና ያቀረቡበት ነው። ህዳር ዘጠኝና አስር በአዲስ አበባ የተካሄደው የአፍሪካ ህብረት የመሪዎች አስቸኳይ ጉባኤ በሰላምና በተሳካ ሁኔታ መጠናቀቁን ገልጸዋል። ጠቅላይ ሚኒስትሩ ለዚህ ደግሞ የኢትዮጵያን ህዝብ በተለይ ደግሞ የአዲስ አበባ ከተማ ነዋሪዎችን አመስግነዋል። በሌብነትና በሰብአዊ መብት ጥሰት የተጠረጠሩ ከፍተኛ ወታደራዊና የደህንነት ባለስልጣናት በቁጥጥር ስር እየዋሉ ያሉበትን እርምጃ የጠቀሱትም ከዚህ ጋር አያይዘው ነው። ጠቅላይ ሚኒስትሩ እንዳሉት ከዚህ እርምጃ ጋር በተያያዘ የጸጥታ ጥበቃው ጠበቅ ብሏል። ለዚህ ምክንያቱ ደግሞ ለውጡን ለማደናቀፍ የሚሰሩ አካላት መኖራቸው እንደሆነ ጠቁመዋል። ህዝቡ ለለውጥ ሌት ተቀን እንደሚደክመው ሁሉ ለውጡን ለማደናቀፍ ሌት ተቀን የሚደክሙ እኩያን የመኖራቸው ነገር ከማንኛችንም ቢሆን እየተሰወረ አይደለም ነው ያሉት እንቅፋት ፈጥረው የሀገራችንን ገጽታ እንዲያበላሹ በምንም መልኩ እድል ፋንታ አንሰጣቸውም ሲሉም አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።